You're with SBS Radio. Find more great stories in your language at sbs.com.au. Ka SBS Radio download mamadrogon namisikno thalen muluk programun andate madimeta demichelu le maradat sbs.com.au/samharikri govnew. ደራሲ ታክሎ ተሾመ በቅርቡ የኢትዮጵያ አንድነትና ተግዳሮቶች በሚል በኢትዮጵያ ጥንታዊ ታሪክና ወቅታዊ ጉዳዮች ላይ የተኮረ መጽሐፍ ለተደራሲያን አቅርበዋል። ቀደም ሲልም ሶስት የመጽሐፍት በረከቶን ለአንባቢያን አድርሰዋል። የኢትዮጵያ አንድነትና ተግዳሮቶቹን አስመልክቶ የኢትዮጵያ አንድነት እንደምን ይገለጣል? የኢትዮጵያ አንድነት በምን ሁኔታ ላይ ይገኛል? አመሰግናለሁ ስቤስ ሬዲዮ አማርኛ ፕሮግራም ስለ አዲሱ መጽሐፌ ቃለ መጠይቅ ከስቱዲዮአችሁም ድረስ ቀርቤ ስለ ኢትዮጵያ አንድነትና ተግዳሮት የተሰኘው አዲስ መጽሐፌን ለአንባቢያን ማብራሪያ እንድሰጥ ስለጋበዛችሁኝ ከልብ አመሰግናለሁ። ወደ ጥያቄው ሲሄድ በእርግጥ የኢትዮጵያ አንድነትና ተግዳሮቶች ሲባል በመጀመሪያ ደረጃ ይህ መጽሐፍ በገጽ አምስት መቶ አስራ ሁለት በአርባ አምስት ምዕራፎች የተከፋፈለ ነው። መጽሐፉ የኢትዮጵያን አንድነት እና ተግዳሮቶች ለችግሮች መነሻ የሚባሉትን ይተርካል። የኢትዮጵያ አንድነት ምክንያቶች ካልታወቁ አንድነት የሚለውን ራሱ በቂ ስላልሆነ ከዘፍጥረት ጀምሮ ከመጽሐፍ ቅዱስና ከሳይንስ ጋር በማነጻጸር ነው የተጻፈው። እንደሚታወቀ የሰው ልጅ በእግዚአብሔር አምሳል የተፈጠረ በማህበረሰብ ደረጃ የሚኖር ህዝብ ስለሆነ የተነሳሁት ከዘፍጥረት ሳይንስና መጽሐፍ ቅዱስ ምን ይላል የሚለውን በማነጻጸር ለማሳየት ነው። የኢትዮጵያ አንድነት የቆመው ከአክሱም በፊትና ከአክሱም በኋላ በኢትዮጵያ ቀደምት ነገሥታትና በአብያተ ክርስቲያናት በኩል ሁለቱ ባደረጉት የጋራ ጥረት ነው የኢትዮጵያ አንድነት የቆየው። ለኢትዮጵያ አንድነት ከቤተ መንግሥት ይነሳል። እምነቶችም ቢሆን ክርስትና ወደ ኢትዮጵያ ከመግባቱ በፊት የተለያዩ እምነቶች ነበሩ። ከዛም ወደ ኢትዮጵያ ክርስትና በሚገባበት ሰዓት በመጀመሪያ ደረጃ ቀድሞ የተቀበሉ ነገስታት ናቸው። ከዛም የኢትዮጵያ ቤተ ክርስቲያንና ገዳማት ሲተከሉ በነገስታት አማካኝነት በከሌ ንጉስ በከሊት እየተባለ በስማቸው የተተከለ ነው። ከዛ አሁን እንግዲህ ምንድን ነው? እስልምናም ሃይማኖት ቢባል ኢትዮጵያ ከሌሎች ሀገራት ቀድማ የአንድነትን አስፈላጊነት በመረዳት ነገስታት የእስልምናን ወደ ኢትዮጵያ እንዲገባ በመፍቀድና የተቀበለች ኢትዮጵያ ናትኝ ይሄ ኢትዮጵያን አንድነትና የመፈቃቀርና የመፈቃቀር የመቻቻልን ባህሪ የሚያሳይ ሁኔታ ነው። ኢትዮጵያ ውስጥ ያለው በሌሎች ሀገር ስናይ ለምሳሌ የመን፣ ኢራቅ እና ቱርክ ሌሎችን የሚመሳሰሉት አንድ ሃይማኖት ብቻ የእስልምናን ሃይማኖት ብቻ ነው የሚቀበሉት። ኢትዮጵያ ግን ከዚህ ለየት የሚያደርጋት ለአንድነቷ ማረጋገጫና ልዩ በዓለም ላይ ያደረጋት የአንድነት ተምሳሌ ያደረጋት የተለያዩ እምነቶችንን በመቀበሏ ኢትዮጵያ የአንድነት፣ የመቻቻል፣ የፍቅር ሀገር ሊያሰኛት የቻለ በዚህ ምክንያት ነው። በአሁኑ ወቅት የኢትዮጵያ አንድነት ባለፉት ዓመታት ውስጥ ከፍተኛ የሆነ ስጋት ላይ ወድቀዋል። ኢትዮጵያ አንድነቷ፣ ሕልውናዋ፣ ሉልናዋ አስጊ ነው የሚል ስጋት የነበራቸው ወገኖች ነበሩ። አሁን ደግሞ በቅርቡ ከለውጡ ሂደት በኋላ እንደገና ኢትዮጵያዊነትም እያንሰራራ ነው፣ አንድነትም እየጠበቀ ነውና ትንሽ ስጋቶችም ቢኖሩ አሁን ያለው ሁኔታ ለወደፊቱ ተስፋ ሰጪ ነው ብለው የሚሉ አሉ። በሌላ በኩል ያለው ሁኔታ መልካም ጅምር ነው፣ ግን አሁንም ስጋቶች አሉን ብለው የሚሉ አሉ። ኢትዮጵያን አንድነት አስመልክቶ ከወቅቱ ሁኔታ ጋር የእርሶ ስጋትና ተስፋ ምንድን ነው? በእርግጥ የጥሩ ጥያቄ ነው። የኢትዮጵያ አንድነት የነበረና ወደፊትም አብሮ የሚኖር ነው። አንዳንድ የተለያዩ ሁኔታዎች እየፈጠሩ ያሉት የተወሰኑ አስር እና ሃያ ፐርሰንት የማይሞሉ ምሁራን ናቸው። የእነዚህ መነሻቸው ምንድን ነው? ቀደም ሲል በኢትዮጵያ ውስጥ ዘመናዊ ትምህርት በተጀመረበት ወቅት አንዳንድ ተማሪዎች ወደ ውጭ በሚሄዱበት ሰዓት የቤተ ክርስቲያን የግብረ ገብ ወይም ደግሞ የአብነት ትምህርት ቤት ወደ ኋላ ቀረ። የአብነት ትምህርት ቤት ቀደም ሲል የነበረው ለአንድነት መሰረት ነበረ። ትውልዱ በግብረገብ ገብ እየታነጸ የአንድነትንን አተኩሮ ባህሉንና እርሱን በዛ ዙሪያ ጠብቆ እንዲኖር ያደረገ ነበር። ነገር ግን ዘመናዊ ትምህርት በተጀመረ ጊዜ አንዳንዶች ወደ ውጭ አገር ለትምህርት ሲላኩ የፈረንጁነን ባህልና ትምህርት ቀስመው ወደ አገራችን መጡ። የፈረንጆች ለሥልጣናቸው ሲሉ ወይም በቅኝ ግዛት ለመያዝ አንዱን እንዴት መከፋፈል እንደሚችሉ ያውቃሉ። የኞችም ደግሞ አንዳንዶች ከሞላ ጎደል ሁሉንም ባይባሉም የተወሰኑት ምሁራን ከውጫንን ትምህርት ተምረው ሲመጡ ለምሳሌ በደርግ ዘመን የነበረው እንደው ባጭሩ እንኳን ብንወስድ ወይም ከዛ በፊት በ1953 አካባቢዎች በስልሳዎቹ ጀምሮ የነበሩት የውጭ ሀገር ርዕዮተ ዓለም ይዘው ነበር የገቡት። ለምሳሌ ሶሻሊዝም የሚለው ሶሻሊዝም እንግዲህ እንደሚታወቀው እምነተቢስ ነው። እንግዲህ እንግዲህ ኢትዮጵያ የኦርቶዶክስ ሀገር እና የስልም ና ተከታዮች አገር ናት። የጋራ ናት። እንግዲህ እና ሃይማኖት የሌለው ፍልስፍና ሲገባ የኢትዮጵያ አንድነት በመጠኗ ቁርሾ መትከል ጀመረ። ከዛም ወዲህ ደግሞ ከደርግ ስርዓት በኋላም ያ የተፈጠረው አገዛዝ የተወሰነ ብሔር ብሔረሰቦች ተጨቁነዋል በሚል ብዙ አላስፈላጊ የሆኑ የሕግ እንትኖችም ተደንግገው፣ ለምሳሌ አንቀጽ 39 የመሳሰለ ሰው በክልሉ እንዲታጠር ያደረገ ስርዓት የተፈጠረበት ነው። ይህ ሁሉ የሆነው እንግዲህ በጥቂት ምሁራኖች አማካኝ ካልሆነ በስተቀር የኢትዮጵያ ሰፊው ሕዝብ አርሶ አደሩ፣ ሰፊው የከተማ ነዋሪ አንድነቱን እስካሁን ድረስ እንደጠበቀ ነው ያለ። ነገር ግን የተወሰኑት ጥቂቶች ለሥልጣንና ለወንበር ሲሉ የውጭ ፍልስፍና በመከተል አንዱን ብሔር ከአንዱ ጋር የሚጋጭበት መንገድ በመፍጠር ከፍተኛ የሆነ ሁከት እየተፈጠረ ነው ያለ። ለምሳሌ አሁን በለውጡ በ2010 ማገባደጃ ጀምሮ ዶክተር አብይ አዲስ ሥልጣን ከወጡ ጀምሮ ኢትዮጵያ የሚለው ስም በከፍተኛ ደረጃ ጎልቶ እርስ በእርሱ የሚቻቻልበት መንገድ ለማዋቀር የተለያዩ አገር ሽማግሌዎችንና የተለያዩትን በአንድ በማድረግ እየሰበሰቡ ከጎረቤት አገር ጋርም ያሉትንን ወደ አንድ ለማምጣት ከፍተኛ የሆነ ጥረት በማድረጋቸው በመጠኑ እርገብ ብሎ ነበረ። ይሄ የተወሰኑ ምሁራኖች ወይም ጠባብ አመለካከት ያላቸው ሳይወድ በግድ አንዱን ብሔር ከአንዱ ብሔር ለመነጠል የሚያደርጉትንትን እርገብ ብሎ ነበር። ነገር ግን ከጥቂት ጊዜ ወዲህ አሁን በኦሮሚያና በአማራ አካባቢ የምናየው በእውነቱ ስጋት እየፈጠረ ነው ያለ። ይሄ ስጋት ደግሞ ለኢትዮጵያ አንድነት ትልቅ እንቅፋት ነው የሚሆን የሚል እንትን የለኝም። ለምን ህዝቡ፣ አንድነቱን ባህሉን፣ ወጉን ጠንቅቆ የሚያውቅ ህዝብ ነው እና እነዚህንን ዕለታዊ እንትኖችን ህዝቡ ይቋቋመዋል የሚል አመለካከት ነው ያለኝ። ያን ለማድረግ ደግሞ ምንድን ነው ትውልዱ ቀደም ሲል የነበረውን የአባቶቹን እና የእናቶቹን ታሪክ እና ባህል እንዲያውቅ ምሁራን፣ የአገር ሽማግሌዎች የግድ ለአዲሱ ትውልድ የታሪኩን መንገድ ያስፈልጋል ማለት ነው እና በእኔ አመለካከት እነዚህ ውስን ወይም ጥቂት ምሁራኖች ህዝብ ከህዝብ ለማጋጨት የሚያደርጉት ሴራ ህዝቡ አይቀበለውም። ቢቀበለው ኑሮ በእነሱ አካሄድ በእነሱ የፖለቲካ ስሌት ኢትዮጵያ እስካሁን ባልቀጠለች ነበር። ስለዚህ ህዝቡ ስላልተቀበላቸው ወደፊትም ስለማይቀበላቸው የኢትዮጵያ አንድነት ያሰጋኛል የሚል እምነት የለኝም። መጽሐፉ ላይ ርዕሱ ኢትዮጵያ አንድነትና ተግዳሮቶች ነው የሚለው እና ኢትዮጵያ ውስጥ አሁን ገጥሟት ያለው ተደቅነው ያሉት ተግዳሮቶች ዋነኛዎቹ ምንድን ናቸው? እርግጥ እንግዲህ አሁንም ቅድም እንዳልኩት ኢትዮጵያ አሁን ከፍተኛ የሆነ ተግዳሮት ገጥሟት አለኝ። ያም በተወሰኑ ምሁራኖች አማካኝነት ነው። በተለይ ጠባብ አመለካከት ያላቸው አሁንም ቢሆን እንቅልፍ ሊተኙ አይችሉም። ምክንያቱም የህዝቡን አንድነት አይፈልጉትኝም። ስለዚህ ምንድን ነው አሁን እንደምናየው በቤተ ክርስቲያን በኩል ሁከቶች እየተፈጠሩ ነው ያሉ በየአንዳንድ በመስሪያ ቤት በኩል የተለያዩ ሙስናዎች ሁሉ እንዲስፋፉ የሚያደርጉት ጠባብ ስሜት ያላቸው ሰዎች ህዝቡ እንዲማረር በሙስና ህዝቡን ያለ አግባባል ወደሚከፋፍል አቅጣጫ ለመምራት የተለያዩ ሴራዎችን ያደርጋሉ። እንግዲህ ቤተ ክርስቲያን ማለት ለኢትዮጵያ አንድነት መሰረት ናት። ቤተ ክርስቲያን ከተቃጠለች፣ እንግዲህ ኢትዮጵያ እንደተቃጠለች ነው እኔ የምቆጥረው ማለት ነው። ምክንያቱም ለኢትዮጵያ ዋልታና ማገር ቤተ ክርስቲያን ናት፣ የእምነት ቤቶች ናቸው። የኢትዮጵያ ህዝብ እንደምታውቀው የእምነት ህዝብ ነው። ያለ እምነት ሊኖር የሚችል ህዝብ አይደለም። አማይ ነው። ቤተ ክርስቲያን መቃጠል ማለት የኢትዮጵያ አንድነት መናጋት ማለት ነው። ስለዚህ እንዲህ እንዲህ ያሉ ነገሮች እኔ በከፍተኛ ደረጃ እንደ ስጋት ነው የማያቸው። በተለይ ደግሞ አሁን በዩኒቨርሲቲ ደረጃ የሚካሄዱት አንዳንድ መወራወር ደግሞ ለኢትዮጵያ አንድነት አደጋ ይፈጥራል የሚል አመለካከት አለኝ። ዩኒቨርሲቲ እንደምታውቀው ከትንት ጀምሮ እንኳን ዩኒቨርሲቲ ቀርቶ አስራ ሁለተኛ ክፍል የገባ ተማሪ ከቤተሰቡ አልፎ ለሀገር ዋስትና፣ ለሀገር መሪነት ብቁ የሚወጣበት የሚያፈልቅ ዩኒቨርሲቲ ነው። ስለዚህ ያ ዩኒቨርሲቲው ወደዚህ ደረጃ መሄዱ ምን ያህል ወደ ታች እየወረን እንደሆነ የሚያሳይ ነው እና ስለዚህ በዩኒቨርሲቲ ደረጃ የሚካሄደውም በተማሪዎች ላይ የሚካሄደው ሁኔታ ለኢትዮጵያ አንድነት ስጋትን የሚል አመ ተመለከተ ስለ ተግዳሮቶች አንስተዋል። አሁን ኢትዮጵያ ላይ ተደቅኖ ካለው ተግዳሮቶች ለመውጣት ህዝብ፣ መንግስትና የፖለቲካ ድርጅቶች ምን አይነት ሚና ሊጫወቱ ይገባል ይላሉ? እንዲህ ያው ዘመኑ አንደኛው ክፍለ ዘመን ችግሮችን በሰላም የሚፈታበት ዘመን ላይ ነው ያለን እና ዛሬ አለም በአንድ ገበያ የሚገበያይበት ዘመን ላይ ነው ያለ ነው ስለዚህ ፖለቲከኞች በአካባቢያችን የሚገኙ ጥቃቅንም ቢሆኑ የገዘፉ ችግሮችን ቢሆን ከመንግስት ጋር ቁጭ ብሎ በጠረጴዛ በመወያየት ህዝብ የሚከፋፍሉትን ነገሮችን ከሚያደርጉት ቅስቀሳዎች ከዛ መታቀብ መንግስት ደግሞ የህዝቡንን ጥያቄ ውረድ ብሎ ማዳመጥ እና ህዝቡም ደግሞ የሆኑ በአካባቢ አንዳንድ ጥቃቅን ነገሮች ካሉ ዱላ ከማንሳት ወይም ደግሞ ጠብጫሪ ነገሮችን ትን ከማድረግ ከመንግሥት ጋር የአገር ሽማግሌዎች የሕዝቡን ችግር ተቀብለው ወደ መንግሥት እያቀረቡ በውይይት ችግሮች እንዲፈቱ ማድረግ ወጣቱም ቢሆን ቀደም ሲል ወጣት ትኩስ ኃይል ነው አይፈራም ይባላል። እንደው ዝም ብሎ አላስፈላጊ የሆኑ ነገሮችን እየሄደ የጥይት እራት መሆን የለበትም። ሰከን ብሎ የኢትዮጵያን ማንነቱንና ጉዳዮችን በውይይት በመደራጀት በመመካከር ችግሩን እንዲቀርፍ ማድረግ። ከዚህ ደግሞ በየዩኒቨርሲቲ አሁን ለያይ የሆነው የስርዓተ ትምህርቱ እሱን ደግሞ መንግስት ወይም ትምህርት ሚኒስቴር ትኩረት ሰጥቶ ለኢትዮጵያ ዋልታና ማገር የሆነው የግብረ ገብ ትምህርት ቤት እንደ አንድ ካሪክለም ሆኖ እሱ የሚዘጋጅበት መንገድ ግብረ ገብ ትምህርት ቤት በየትምህርት ቤቱ ስራውን ቢጀምር ወጣቱ ልክ እንደ ጥንት አባቶቹ በግብረ ገብ ታንጾ ሊያድግ ይችላል ማለት ነው እና ግብረ ገብ የሌለበት ትምህርት ለአንድነት ብዙም አይጠቅምም የሚል አመለካከት ነው ያለኝና ስለዚህ፣ ወጣቱ ረጋ ማለት አለበት። ይሁን ይሁን በመጣደፍ አንዳንድ የሆኑ አክሽኖችን ወይም ደግሞ ወደ አላስፈላጊ ነገሮች መግባት የለበትም። መንግስት ደግሞ በተለይ አሁን ከሁለት ሺህ አስር ወዲህ ዶክተር አብይ ከመጡ ወዲህ ደህና የተረጋጋ ሁኔታ ነው ያለ ይህን መካድ አይቻልም። በመሀከል በእርግጥ አንዳንድ ችግሮች የሉ ማለት አይቻልም። ሀያ ሰባት ዓመት በላይ የነበረውን ችግር ደግሞ በአንድ ጊዜ ይወገዳሉ ብሎ ማሰብ ደግሞ ዘበት ነው። ስለዚህ ችግሮችን በጋራ ለመቅረፍ ሁሉም እንትን ማለት አለበት። ለምሳሌ በጎንደር ከተማ የተቋቋመ የሰላምና ልማት ሸንጎ አለ። በሌሎችም አካባቢ እንዲ እንዲህ ያሉት አላለም ከመንግሥት ጋር እየቀረቡ ወጣቶችን በመንከር አካባቢውን ጸረ ልማትና ጸረ አንድነት አቋም አላቸው የሚባሉትን በማሰማር እንዲያም ካለ ከህዝብ በመነጠል ህዝብ እንዳይከተላቸው ማድረግ ነው። የፖለቲካ ድርጅቶችም ደግሞ ስልጣን ለማዝ የሚያደርጉት አላስፈላጊ የሆነ ሽኩቻ ከዛ ውስጥ መውጣት አለባቸው፣ መደማመጥ አለባቸው እንጂ አንዱ ቡድን አባድኖ ቡድኑ ይዞ ያኛውን ቡድን ይዞ የሚደረገው ነገር ለሀገር ጎጅ ስለሆነ ሁሉም የፖለቲካ ድርጅቶች ለሀገርና ለህዝብ የሚጠቅም ፕሮግራም ይዘው ከመንግስት ጋር እየተመካከሩ መንግስት የተሳሳተ ነገር ፖሊሲ ካለ ያንን ፖሊሲን እንዲያስተካከል በመንግስት ላይ ጫና ማድረግ፣ መንግስት ደግሞ ህዝብን ወክሎ እስከተቀመ ድረስ የጸጥታውን የማስከበር ኃላፊነት የህዝቡን ደህንነት ቅድሚያ የመጠበቅ ኃላፊነት አለበት የሚል እንትን አለኝ። እና ስለዚህ ምንድን ነው ዋናው መቀራረቡ ነው። ኢትዮጵያ ውስጥ እኮ ብዙ አይነት ለአደጋ የሚያጋልጥን ችግር የለም። ለምሳሌ በአርሶ አደሩ ብንሄድ፣ በሌላውም አካባቢ ብንሄድ የተረጋጋ ነው። ኢትዮጵያን ባህሉ እንደጠበቀ ነው። አሁን ያለ አሁን ችግሩ ምንድነው? የተወሰኑ ሰዎች እያመሱ ነው ያሉ እና እነዛንን የማስጠንቀቂያ ደወል መስጠት መምከር፣ የማይመከሩ ከሆነ ደግሞ ከህዝብ አታስፈልጉንም እናንተ በሚል ህዝቡ እንዲነጥላቸው ያስፈልጋል። ስለዚህ የቆየ ባህሉን፣ አንድነቱን ለመጠበቅ በጋራ መኖር አለበት። ትግሬ ከአማራ ጋር ያልተጋባ የለም፣ ኦሮሞ ከአማራ ጋር ያልተጋባ የለም። እና ሁሉም ተዋልዷል። በአምቻ በክርስትና የተያዘ ስለሆነ እሱ መፋቅ መለያየት አይቻልም። እና ለኢትዮጵያ ውበቷ እያንዳንዱ ብሔረሰብ ነው ማለት ነው። እያንዳንዱ ብሔረሰብ ደግሞ የግድ ማንነቱ መታወቅ አለበት፣ ማንነቱ መከበር መቻል አለበት። አንዱ ትልቅ አንዱ ትንሽ የሚሆንበት አገር አደለችም፣ ድሮም አልነበረችም። ወደፊትም ኢትዮጵያ የዚህኛው ብሔረሰብ ናት፣ ኢትዮጵያ የዚህኛው ብሔረሰብ አካል ናት የሚባል ነገር የለም። ታሪኳ በሁሉም ኢትዮጵያውያን ማህበረሰብ የተመሰረተ ባለ ታሪክ ሀገር ናት እንጂ አንዱ ጎሳ ወይም ቡድን የመሰረታት ሀገር አይደለችም። ስለዚህ የሁሉም ሀገር ስለሆነ ትልቅና ትንሽ የሚባል ነገር የለም። በመቻቻል የቆየችን ኢትዮጵያ አሁንም አንድ አድርጎ መቀጠል ነው የሚያስፈልገው እና ዋናው ነገር ምንድን ነው? መቻቻል በጠረጴዛ ዙሪያ ውይይት ማድረግ ነው መፍትሄው። ለኢትዮጵያ መሳሪያ፣ ድንጋይ፣ ሞሮወር አጣና ይዞ መደባደብ በፍጹም ሊጠቅም አይችልም። ኢትዮጵያን ይጎዳታል። ይሄ ደግሞ በዚህ አይነት መቀጠል የውጭ ጠላቶች፣ ለምሳሌ ነግብጽ በአባይ ምክንያት የተነሳ የኢትዮጵያን መዳከምና መፈራረስ በጣም ይፈልጉታል። ለነሱ ቀዳዳ መስጠት የለብንም። ለነሱ ቀዳዳ መስጠት የለብን። እኛ ወንድማማቾች፣ እህትማማቾች የሚያጣላ ነገር የአንድ ኢትዮጵያ ልጆች ነን። ኢትዮጵያን የመሰረቱ አባቶቻችን ናቸው፣ እነሱን ያስረከቡን። ስለዚህ ከነሱ አባቶቻችን በአንድነት ያስረከቡን አገር በአንድነት ጠብቀን ጠላት ሲመጣ ሆ ብለን መነሳት እንጂ እርስ በርሳችን ይህኛው ኦሮሞ፣ ይህኛው አማራ፣ ይሄኛው ትግሬ ተብሎ የምንፋጅበት ነገር የለም። ስለዚህ የተወሰኑ ፖለቲከኞች ህዝብን አከፋፍለው ስልጣን ወይም ዝና እንፈልጋለን የሚሉትን እነሱን በእነሱ ላይ የማዳግም እርምጃ ህዝቡ መውሰድ አለበት። እርምጃ መውሰድ ማለት ምንድን ነው? መግደድ ሳይሆን ህዝብን ህዝብ ከሚያፋጅ ድርጊት እንዲቆጠቡ ህዝቡ ማስጠንቀቂያ መስጠት መቻል አለበት። መንግስትም ቢሆን የፖለቲካ ድርጅቶችን ካለው ከህገ ደንቡ አንጻር የሚቀራረቡበት መንገድ ማመቻቸት እና ኢትዮጵያ ውስጥ አሁን እኔ እንደምናየው ከሆነ የፖለቲካ ድርጅቶች በእውነቱ በጣም በሚያስቅና በሚያሳፍር ሁኔታ ላይ ነው ያሉት። መደንፋት በመደንፋት በስድብ ደግሞ ለውጥ ሊመጣ አይችልም። እንዲያውም እልህ ያስዛልኝ አንዱን ጎሳ ለምሳሌ አሳንሽ ሰድበው ከማናንሽ የሚል ይፈጥርና በፉክክር ወደ አላስፈላጊ ነገር እየሰፋ ይሄዳልኝ እና በሜዲያውም በኩል ሜዲያ በእርግጥ ለሀገርና ለሕዝብ ይጠቅማል። ሜዲያው በጣም መጠንቀቅ ያለበት ምንድን ነው? ከጠብ ተንኳሽ ቃላቶች፣ ጽሑፎች መጠንቀቅ መቻል አለበት። ለህዝባችን ሲባል እና የሚዲያዎች በጣም ጥንቃቄ ያስፈልጋል። ምክር አዘል ነገር ወደ አንድ ላይ ያመጣ ወደሚችል ነገር ማድረግ እንጂ ይህኛው ያልሆነ ስም በመስጠት ያለ ዘሩ ዘር በመፍጠር ዝም ብሎ አላለም ስምን እየቀያየሩ የሚደረገው ቅራኔዎችን እያሰፋ እያሰፋ እያሰፋ እያሰፋ ይሄዳል። የእኔ ብሔር ከማናንሶ ነው የሚል ይመጣል። ያ ከመጣ ደግሞ አደጋው እየሰፋ ይሄዳል። አገራችን ለጥላት ትዳረጋለች። አንድ ካልሆነን ለጥላት በር ይከፈታል። ጥንት እኮ የኢትዮጵያ ህዝብ አንድ ስለነበረ ነው። ቱርክንም ብትለው ጣሊያንም ብትለው ድባቅ መጥቶ የመለሰ አንድ በመሆኑ ጠላት መጣ ሲባል የአዘውነን ማረሻ ወይም የአዘውነን ማጭድ ወሮ ጥሎ ነው በዛው እንደወጣ ጠላት ጋር እየተፋለመ ኢትዮጵያን ያቆያል። ስለዚህ ይህ ትውልድም ደግሞ የዛን የአባቶች መረከብ አለበት። እኛ ጣሊያን ፋሽስት በአሁኑ ሰዓት አልገባብንም። ኢትዮጵያን እኮ የአንድነት አገር ናት በሚል የውጭ ባዕዳን አገሮች በፍርሃት ላይ ነው ይዘውናል። እና እንደዚህ እርስ በርሳችን ከተከፋፈልን ግን አገራችን ለባዕዳ አሳልፈ እንሰጣለን። የሰው አገር ተገዥ እንሆናለን። ባህላችንም፣ ቅርጻችን ሙሉ ይረክሳልኝ። እና ስለዚህ የቅርጽ አገር፣ የጥበብ አገር፣ የሃይማኖት አገር ስለሆነን እስላም በእምነቱ፣ ክርስቲያን በእምነቱ ሁሉ ፕሮቴስቲያን በእምነቱ ተከባብሮ አገራችንን በማልማት ደረጃ ላይ መሄድ አለብን። አገራችን በአሁኑ ሰዓት መወዳደር ፉክክር ማድረግ የሚገባን እንዴት እናልማት ሀገራችን በሚለው እንጂ ለስልጣን ከሌህን አደረገ የክሌ ዘር የክሌ ዘር የሚለው የትም ሊያደርሰን አይችልም ሊያደርሰን የሚችለው ምንድን ነው መቻቻሉ መፋቀሩ ስህተቶችን በውይይት ማረሙ ያ ነው እንግዲህ ለኢትዮጵያ ሊጠቅማት የሚችለው ለህዝቡም ሊጠቅም የሚችለው ስለዚህ አሁን ገበሬው ማህበረሰቡ ተከፋፍሏል ማለት አይቻልም አንድም ነገር ችግር የለበትም እኔ ኢትዮጵያን አውቃለሁኝ እኔ ልክፈል እኔ ልክፈል ነው ዘር ከዘር አይለያይም ነው። ለምን ተጋብቷል፣ ተዋልዷል፣ ክርስትና ተነስቷል እና ልዩነት የሚባል የኢትዮጵያ ህዝብ አያውቅም። ይህን የምናደርገው ግን ፊደል ቀመስ የሆኑ የተወሰኑት ናቸው። ስለዚህ እነዛን የተወሰኑትን እረፉ ማለት ነው እረፉ አይጠቅመንም ማለት ነው። እንደነሱ ቢሆን ኑሮ ኢትዮጵያ እስካሁን ፈርሳ ነበረች። አሁን በተለይ በኦሮሞና በአማራ የሚደረገው መወራወር ህዝቡ ሆ ብሎ ደግፏቸው ቢሆን ኖሮ እነዛን የተወሰኑ ፖለቲከኞች ኢትዮጵያ አትኖርም ነበር። ግን ህዝቡ ምንም አልቆጠራቸውም። ስለዚህ ለወደፊቱም ቢሆን ህዝቡ እኒህንን የፖለቲካ ጥቅመኞችን፣ ጎሰኞችንን ሊነጥላቸው ይገባል የሚል አመለካከት ነው ያለኝ። አንባቢያን የኢትዮጵያ አንድነትና ተግዳሮቶች የሚለው መጽሐፍ አንብቦ ስለ ሀገሩ ስለ ኢትዮጵያ ምን አይነት ግንዛቤ ይጨብጣል ወይም ያስጨብጣል ይላል የእርሶ መጽሐፍ? በእርግጥ ይህም መጽሐፍ እንግዲህ የተዘጋጀው ዝም ብሎ ወረቀት በማገላበጥ ወይም ደግሞ ኮምፒውተር ላይ ዝም ብሎ የተጻፈ አይደለም። ሦስት ወር በላይ ሪሰርች የተደረገ ነው። ኢትዮጵያ ውስጥ የገዳማትን አባቶች፣ የትላልቅ የአብያተ ክርስቲያናን መሪዎች ታሪክ ያውቃሉ የሚባሉ ዕድሜ ጠገብ አባቶችን ቃለመጠይቅ በማድረግ እና የተለያዩ ወደፊት ሊገኙ አይችሉም የሚባሉ የብራና መጽሐፍቶችን እንትን በማድረግ ከ15 ያላነሱ ታላላቅ የታሪክ ባለሙያዎችን በየአካባቢው የተዘዋወርኩ ኢንተርቪው አድርጌ ከ86 በላይ በቪዲዮ የተደገፉ ማስረጃዎችን የያዘ መጽሐፍ ስለሆነ ትውልዱ ኢትዮጵያ ስትፈጠር ምን ነበረች፣ አንድነቷስ እንዴት ነው፣ ይሄ አንድነታችንስ ወደፊት እንዴት ነው ሊቀጥል የሚችለው፣ ይሄ አንዳንድ ፖለቲከኞች የሚፈጥሩት ሁኔታስ ከምን የተነሳ ነው የጥንት አባቶቹነን እና የእናቶቹነን ታሪክ ተመልሶ በመመርመር አንብቦ ኢትዮጵያ ማንነቷን እንዲያውቅ ለማድረግ የታስቦ የተጻፈ መጽሐፍ ነው። ስለዚህ በመረጃ የተደገፈ ነው። ብዛት ያላቸው የታሪክ መጽሐፍቶችን ዋቢ አድርጌ ነው የጻፍኩትኝ። በእውነተኛ ታሪክ የተጻፈ ነው። ከዛም አልፎ ያለፈ ታሪክ ብቻ ሳይሆን በአሁን በቅርቡ በኢትዮጵያ የተደረጉት ሁኔታዎችን የያዘ መጽሐፍ ነው። እንግዲህ እንደምታውቀው መጽሐፍ ሲጻፍ ከአስር ዓመትና ከሰላሳ ዓመት በፊት ዘግይቶ ከተጻፈ ትኩሱ መረጃ ሊገኝ አይችልም። ይሄ መጽሐፍ ግን ወቅታዊ፣ ወደፊት በዋቢነት እና እንደ ማስጠንቀቂያ ደወል ሊሆኑ የሚችሉትን ያካተተ መጽሐፍ ስለሆነ ትውልዱ ከዚህ ትምህርት ይቀስምበታል፣ ማንነቱን ይረዳል፣ ያውቃል የሚል አመለካከት ነው ያለኝ። በቅርቡ ይህንን መጽሐፍ ለማስመረቅ ወደ አገር ቤት ሄደው ነበር። እዛም ታትሞ ለተደራሲያን ተዳርሷል። የመጽሐፉ ምረቃ ምን ይመስል ነበር? አገር ቤት ውስጥ የመጽሐፉ ምረቃ በጣም በጥሩ ሁኔታ ነበር የተካሄደው። ጎንደር ነበር የተመረቀው። እዛ አካባቢ የሚኖሩ ጓደኞችም ሆነ ማህበረሰብ ክፍሎች የሚያውቁኝ ከወገኑ ጋር ማስተዋወቅ አለብን፣ እስከ ዛሬ የጻፋቸው መጽሐፍቶች አላስመረቅንለትምና ይህ ይቆጭናል፣ አሁን ግን ከወገኑ ጋር ማስተዋወቅ አለብን በሚል ጋዜጠኛና የቲያትር ባለሙያ አቶ ዋሲሁን ነጋሽ፣ የኢትዮጵያ ደራሲያን ቅርንጫፍ የጎንደሩ አቶ ግርማይ ከበደ እና አቶ ሳሙኤል አማረ ሌሎችም ታክለውበት የተለያየ ዝግጅት በማድረግ በሳምንት ውስጥ ባነሮችን በማዘጋጀት የሕዝብ መጥሪያ ወረቀቶችን በማዘጋጀት በከፍተኛ ደረጃ ተባብረውኝ መጽሐፉ የጎንደር ከተማ ምሁራን፣ ከንቲባ፣ የባህልና ቱሪዝም ተወካዮች፣ ጎንደር የቤተ ክህነት ሥራ አስኪያጅ፣ የገዳማት ተወካይ እና ሌሎችም ወጣቶችም በተገኙበት በከፍተኛ ደረጃ እኔ የተመረቀ በዛን በምረቃው ሥነ ሥርዓትም ደግሞ ለእኔ የሚሆን የኢትዮጵያ ደራሲያን ማህበር አባል የክብር ሰርፍ ትኬትም እዛ ተችሮኛል። በእውነቱ በትልቅ ደስታ ያገኘሁበት ነው። ከዛም ስለ መጽሐፉ ይዘት የቲያትር ባለሙያና ጋዜጠኛ አዋሲሁን ሰፊ ትንታኔ ለታዳሚያን አቅርቧል። በሚያስደምም ሁኔታ አንዳንድ ሰዎች እንግዲህ ከመረቃው በኋላ መጽሐፉን በተለይ ከጎንደር ዩኒቨርሲቲ አካባቢ ያነበበ አንድ ሰው ጥሩ የሆነ ኮሜንቱን በኢሜይል ልኮልኝ ሞራሊ መነቃቃት ስሜት አሳድሮብኛል፣ እና በአጠቃላይ በጥሩ ሁኔታ ተደስቼበት ነው የመጣሁኝ። አዲስ አበባ አዲስ አድማስ ጋዜጣም እንደዚያው መጽሐፉ እንደሚመረቅ አስቀድሞ ማስታወቂያ ወጥቶልኝ ነበር እና በጥሩ ሁኔታ ነበር የተመረቀው። በዚህ አጋጣሚ በጎንደር ከተማ ነዋሪዎችን፣ ወጣቶችን፣ ነባር ጥንት የአርበኞች ማህበር የሰላምና ሸንጎ በአጠቃላይ በሬዲዮ እና በጋዜጣ ፕሮግራም ዙሪያ ያሉትን ከልብ ላመሰግን ወዳለን። አዲሱ መጽሐፎ በአውስትራሊያ ውስጥስ እንደዚሁ የመጽሐፍ መረቃ ስነ ስርዓት አስበዋል? ቅድሚያ ያው ኢትዮጵያ የተመረቀ የተመረቀና በዛም ከፍተኛ ዋጋ ያገኘሁበት ስለሆነ ከዚህ አካባቢ ዳግም ለማስመረቅ ያው ማህበረሰቡን ጊዜ ላለመሻማ ስል ትቼዋለሁ። ነገር ግን በተለያዩ አካባቢዎች መጽሐፉን ማንበብ የሚፈልግ ማግኘት ይችላል። ለምሳሌ ፉትስክሬ በሻምበል ሰለሞን የስራ ቦታ እና በሻምበል ለማ እንዲሁም በተለያዩ እንትኖች ማግኘት ይቻላል። ያለዛም ደግሞ በቀጥታ ለእኔ በ0 4 11 8 ዘጠኝ ሶስት አስራ አምስት ቢደውሉልኝ ያው ማግኘት ይችላሉ። መጽሐፉን ካሉበት ድረስ ማድረስ ይቻላልኝ የኢትዮጵያ አንድነትና ተግዳሮቶች መጽሐፍ ደራሲ ሩታክሎቶ ሽመ፣ ስለ ቃለ ምልልሱ እናመሰግናለን። እኔም ስቤስን ይህን እድል ስለሰጠኝ በድጋሜ አንተን ጋዜጠኛ ካሳሁን ሰቦቃንና ባልደረቦችን ከልብ አመሰግናለሁ። ጊዜ ርስጥልኝ።